በቀጣዩ ዘገባ ወደ ደቡብ ሱዳን ሁኔታ ይሆናል የምናመራው። ባልደረባችን ሰሎሞን አባተ እዚህ አብሮን አለ። ማምሻውን ደቡብ ሱዳን ደውሎ በዚያ የሚገኙ ኢትዮጵያውያንን አነጋግሯል። ሰሎሞን ቆንጅታውን እንዳልሽው አሁን ማምሻውን ላይ ነበረ የደወልኩት የአፐር ናይል ስቴት ዋና ከተማ ወደ ሆኖች ወደ ማላካል ነበር የደወልኩትና እዛ ቁጥራቸው እጅግ የበዛ ኢትዮጵያውያን በጣም አስቸጋሪ በሆነው ሁኔታ ውስጥ ተጠምደው እንደሚገኙ ነው የነገሩኝና እስቲ ከራሳቸው አንደበት እንስማ። ስሜ ቢጠቀስ ችግር የለውም ሰፋ እባላለሁ ከደቡብ ሱዳን መለካል እርሶ ብቻ ነው ወይስ ብዙ ኢትዮጵያውያ አለ እዛ ኧረ ከሜዲ ያሉት ቢያንስ እስከ አምሳ አበሻዎች አሉ ከዛ ውጭ ደግሞ ከአስር ሺህ በላይ ኢትዮጵያውያን አሉ የት ነው መለካል የደቡብ ሱዳን ሁለተኛ ከተማ ነው እና በጣም ከፍተኛ ጦርነት ነው ያለው ግባ ኤምባሲ ደወሉም የኢትዮጵያ ኤምባሲ ስንደውል ምንም አይነት መልስ መልስም አልሰጡንም ፕሬዚዳንቱም መጥተዋል እዛ ጁባ ጠቅላይ ሚኒስትሩ ነበር ምንም ነገር መፍትሄ አልሰጡም በቃ መጥተው ነበር እሺ ሀይለማርያም ደሳለኝ እሺ እና ንብረታችን ተዘርፈዋል በኪሳችን ያለው እየገቡ እየወሰዱ የሌለውን እዛው እየገበሉ እየወጡ ነው ማን ነው ይሄንን እያደረገ ያለው ተቃዋሚ ፓርቲ ነው ኑዌር ናቸው የዶክተር ሪያክ ማቻር ደጋፊዎች ናቸው የሚባሉት ናቸው አዎ አዎ በምን አወቃችሁ እነሱ መሆናቸውን ያው ተቆጣጥረዋል። በቃ ከተማውን ተቆጣጥረዋል። እና ጓደኛ ያለ ከኔ በላይ እሱ ይነግራል፣ እንዲያናግረው። እሺ፣ ሌላው ጤና ይስጥልኝ። አቶ ሰላማ ጤና ይስጥልኝ ወንድሜ፣ ማን ልበል? ስም መጥቀስ ካላስቸገረ። ስም እንኳ ለጊዜው ያው እኛ በጋምቤላ በኩል ነው የመጣ ነው ያው መንግስት ስለ አምስት አመት ስለ ደቡብ ሱዳን እስክተረጋጋ በሚል በከፈተው ከቀረጥ ነጻ ንግድ ነጋዴዎች፣ ማንኛውም ነጋዴ ሄዳችሁ መነገር ትችላላችሁ ባለው መሰረት ነው የገባ ነው ወደዚህ ሀገር። ስንት ጊዜ ሆናችሁ እዛ? ሁለት አመት ሆኖናል። አብዛኛው ህዝብ የገባው በዚህ ሁለት አመት ውስጥ ነው። መላካል የሚባል ቦታ ነው። ከጋንቤላ ወደ አራት መቶ ኪሎሜትር ይርቃል። በኢትዮጵያ በኩል ነው፣ በጋንቤላ በኩል ነው የምንገባው። እዛ ስንት ኢትዮጵያውያን አላቸው? ብዙ ነው፣ እስከ አስር ሺህ ይገመታል። ያሉት ከተማ ውስጥ እስከ አስር ሺህ የሚገመት ነው፣ ከተማ ውስጥ ያለ ነው ማለት ነው። እንዲሁም በመንግስት ፈቅዶላቸው ከመቶ ሀምሳ በላይ ገልባቶችም አሉ። እንግዲህ ነዳጅ ቦታ ላይ የሚሰሩ እና ብዙ ኢትዮጵያውያን ናቸው ኢንቨስት ያደረጉት መንግስት በፈቀደው መሰረት ማለት ነው። ያ ሁሉ ነገር ደግሞ አሁን እዚህ ውጥረት ውስጥ ያለ ነው። ተቃዋሚዎች ናቸው መልካም የሚባለውን ከተማ የተቆጣጠሩት። ደውለን ነበር ጁባ ኤምባሲ፣ አቶ ወርቅነህን አናገርናቸው ነበር። አቶ ወርቅነህ የሚባሉ ኤምባሲ፣ እሳቸው መልሰን እንደውላሉ ነው ያሉን። ስንት ሰው ሞተ ብቻ ነው ያሉት። ኮሚቴ ኮሚኒቲያችን ኃላፊ ዶክተር ባህድ የሚባሉትን ተገድለዋል። ዶክተር ማ ዶክተር ባህድ ይትባረክ መቼ ነው እሳቸው የተገደሉት? ትናንትና ነው ትናንትና። እስካሁን ዚረሳቸው ራሱ መንገድ ላይ ነበር። እዛ ቤታቸው ውስጥ ነው የተቀበረው የተቀበረው፣ መቅበር ስላልተቻለ ትናንትና፣ ማለት ሮብ ማለት ነው። oh ማን ነው የገደላቸው? ማን ነው የገደላቸው? ወታደሮች ለምን ገደሏቸው? እንዴት ተነሳ ወደ መግደል? ሆቴል የለም፣ የተረፈ ሆቴል የለም። እንዳለ ተዘርፏል። አሁን ወጥተን እንኳን ብንሄድ አንድም ነገር አናገኘም። ምግብ የሚባል ነገር የለም ሲልም ሲፈልጉ ቤታችን መጥተው አካባቢነ አስፈራርተው ማስከፍቱን እንዳለ ያለን ነገር ሰጥቸው ወስደውታል። የሆነ የገቡትም የመንግስት ወታደሮች ገብተዋል ተብሎ አደጋ ደርሶባቸው እነሱ እንዳትመጡ ብለውናል። ከአቶ ዳውድ ሌላስ የተገደለ ኢትዮጵያዊ አለ እንዴ? አሉ ወደ ሰላሳ የሚሆን ነው ያሉት። አሁን ማይታ አይታወቁም። በጣም ብዙ ስለሆነ ያላቸው ሰዎች ናቸው። ሻይ ቤት እንደዚህ ከአብረው የሚሰሩ ሰዎች ናቸው። እንዳለ የሞቱት ከተለያየ ቦታ ሱከቢ ይባላለ እዛ ቢሞቱ ብዙ አበሸች አሉ መግደል ይባላል። መለኪያ ሚባል ሰፈር አለ ሀበሻ ሰፈር ነው ይባለ። እዛም ብዙ ሰው ሞተዋል። መለኪያ ወደ አየር ማረፊያው አካባቢ ነው። ስከብ የሚባልም አለ። ቃ ሲዘረፍ እንዳይዘረፍ ሲሉ አደጋ የደረስባቸው አለ። ሱቃቸው አንድ አንድ ህብረት የለም። ሁ ከመነግርህ እንዴት ብዬ እንደመነግር አላውቅም። አምስት ሳንቲም እጃችን ላይ ቀረ ነገር የለም። የተሰረቀው ብር ብር አይደለም፣ ከባድ ብር የተሰረቀበት መንግስት አራሽነት ወስዳለው። ችግር የለም፣ ሄዳችሁ መስራት ትችላላችሁ። ሱዳን አምስት አመት ድረስ ማኮ አሁን ጉሙሩክ ክነለን ምናም የለን። ዝም ብለን አልፈን ነው ይዘን የምንመጣው ተፈቅዶልን፣ አምስት አመት ውስጥ መስራት ትችላላችሁ ተብለን የአንድ ጋፋ ገንተ መንግስት እንደዚህ ባይከፍትልን አንመጣም ነበር። ይሄን አይደል ሀበሻም አይመጣም ነበር እዚህ ሀገር የኢትዮጵያ መንግስት አምስት አመት ውስጥ ደቡብ ሱዳን እስክትረጋጋ መሰደላቸው። በዚህ በኩል በኬንያ ድንበር ኬንያዎች እንደዛ ፈቀዱ፣ የኡጋንዳ ድንበር ኡጋንዳዎች እንደዛ ፈቀዱ። ሰሜን ሱዳን ሲገባባቸው የሚበሉት ስላልነበረ ማለት ነው። እነዚህ ነገር ግን ኡጋንዳም ኬንያም ዜጎቻቸውን አስወጥተዋል። አሁን በድንበራቸው በኩል ያሉትን ጠቅላላ ከጁባ ጀምረው አስወጥተዋል። እና ግን ተኩስ እየሰባችሁ ነው አሁን ተኩስ ነው እና አሁን ደግሞ በዚህ ሰዓት ደግሞ እንዳለ ከኢትዮጵያ ሆቴሎች እንዳለ የዘረፉትን አሁን እዛው ቁጭ ብለው ጠጥቶ ጠጥቶ ሰክረው ነው አደጋ እያደረሱብን ያሉት። በአሁን ሰዓት ደግሞ ያስገደም አንዱ ከተደበቀበት ሪሞት ምግብ ሊበላ ሲወጣ እሱ በዚህ ሆቴል መስተውታል። እኛ ፊት ለፊት ነው። ኬሲቢ ባንክ ተዘርፈዋል። ንግድ ባንካችንም ተዘርፈዋል። የኢትዮጵያ ንግድ ባንክ እና በአሁን ሰዓት ምንም እንትን ነገር የለም። ድርኞች ናቸው። ጥቅም ውስጥ እየዘረፉ ያሉት የሪያክ ማቻር ሰዎች መሆናቸውን በምንድን ነው እናንተ የምታውቁት? እንዴት አረጋገጣችሁ? ኒወርክ ናቸው። ኒወር ኒዌር ህዝብ ነው፣ ጎሳ ነው። ግን በማቻር የተላኩ ወይም በሳቸው እዝ ስር ያሉ ሰዎች መሆናቸው።

ብቻ ነው የወጣው። ከተማ ውስጥ ሌላ ሌላ ቦታ አልወጣ። የተባበሩት መንግስታት ድርጅት ውስጥ በቃ አያደርግም። እንደ እናንተ ሲቪሎች ናቸው። ከዛ ለማግኘት ያደረጋችሁ ጥረት አለ? እነሱም እኮ ከእነሱ ጋር ተታክሷል በጣም እኛ ሜዲያ የሄዱትን አደጋ ደርሶባቸዋል። የመንግስት ወታደሮች እዛ ጋር ተስረ ነበረ። እነሱን አስወጡ ብሎ በጣም ተታክሷል ከእነሱ ጋር በከባድ መሳሪያ ሁሉ። እዛ የገቡት ሀገሮች እንደ ሁሉ እንዳትመጡ ነው ያሉ። በጠይቅ ራዊ ጠይቅ የተጎዱማል። ምንድን ነው ለመሆኑ አሁን መፍትሄ የምትጠብቁት እናንተ? ምንም መውጫ የለንም አስቸክር በላ ወደ ኢትዮጵያ መሄጃ የለም ምንም መንገድ የለን መውጫ ምንም የለም መውጫ ምንም አማራጭ የለንም መንግስት መጥተው እዛ አውሮፕላንም ወደ ነገር አድርጎ ከላነሳን በስተቀር ምንም መውጫ የለን አንድ ሞ እንዳለ ተከብቧል በቃ አሁን ከዚህ በኋላ ያለው ደግሞ የተቃዋሚዎች ሀገር ነው ወደ ኢትዮጵያ ወደ ደጋንብላ ሚሄድ ብን ራሱ የተቃዋሚዎች ነው እኛ ጀልባ የተላከውን እነሱ ሹፌሩን መታዎች። ሁሉ የራሳችን ጀልባ ያው መርከብ በለው ወደ አራት መቶ አምሳ ኩንታል የሚጭን ነው እሱ ሹፌሩን መታዎች። ስምንት ጀልባ ሹፌሩን መታዎች መጥተዋል። አንዱ የኛ ጀልባ ነው። እኔ የኛ ነው። ሱ ያበሾች ጀልባ ናቸው። የማሹን የሚኖሮች ማሾች አበሾች ጀልባዎች ናቸው። ደግሞ አንድ ህታችንም አሉ። እሺ ሄሎ ደህና ነኝ እግዚአብሔር ይመስገን። ማን ልበል? ፍሮይን ይባላለሁ። እሺ ፍሮይን የጤና ይስጥልኝ። በምን ሁኔታ ነው ያላችሁት? እያለቅን ነው። ሴቶች ምን እየደረሰባችሁ ነው? ይንገሩኝ እስኪ? ወጥተናል ሴት ልጆች እህቶቻችሁ እንጀራ ፈልገን ከሀገራችን ወጥተን እየሰራን ልጆቻችን እየተደበደቡ እህቶቻችን እየተደበደቡ እራታችን አውጥቶ እየጎረሱን ነው ቤት ውስጥ ስለዚህ እንዴት ብለን ነው የምንወጣ ወንድሞቻችን እዚህ እግራችን ላይ ደማቸው እየፈሰሰ ነው እንዴት ሆኖ ነው የምትሉ እኛ ምንም ምንም ትንፋሽ የለን እኛ ያለነው ጭንቅ ላይ ነው የአሜሪካ አምባሲ መደወል አንችልም። የኢትዮጵያ አምባሲ መደወል አንችልም። በምን ወርተ ነው የምንደውለን? እኛ ምንም ነገር የምንደውልበት ጊዜ የለንም። እኛ እሺ፣ በጭንቅ ላይ ነው ያለነው እኛ እያለቀስን ነው። መብቶቻችንን በምንድን ነው የምንወጣ? ምን የኢትዮጵያ መንግስት እኛ ማያስታውስም። በሴቶቹ ላይ እየደረሰ ያለ ሌላ በደል አለ ለመሆኑ። ገንዘብም ጥያቄ ጡታችን እየጎተቱ እራቆታችን እያወጡ እየደወደቡ ነው ቤት ገንዘብ ሲወጡ እንደበደባለን። እራቆታችን እንወጣለን። ምንበላ የለን ምንጠጣ ያለን ግማሻቸው እርግዘች ነው ግማሻችን ደግሞ ምንድን ነው? እኛ አሁን ንግግር ሳሁን ማርጅ የምንፈልገው እርዳታ በከባድ እርዳታ ነው እኛ የምንፈልገው። ህፃናት አሉ አብረዋችሁ፣ እራሴ ልጅ አለ፣ የጓደኞቻችን ልጆች አላቸው አሉ ምን እያደረጋችኋቸው ነው? እናርጋለን ብለ ነው ይህ ድበደውን በተሳችን፣ የሞቱ ሊኖሩ ይችላሉ። እኛም መቻዬ ናቸው ያው በውጭ ነው መሞታቸው ይቀራል ብለን ነው። ከባድ መሳሪያ በላያችን ላይ እየወደቀ እየተደበደብን፣ እየተገፈፍን አሁንም ምን ነገር የለንም። እኛ የምንበላው ነገርም የለንም። አይገርምም በችንክ ላይ ነው ያለ ነው። ጥሩ ምሽግ እኮ የለም። ቆርቆሮ ላይ ነው ያለ ነው። ይህ ቆርቆሮ ድንጋይ ቢሞተው የሚቀደድ ነገር ነው። ስለዚህ እኛ ከባድ እርዳታ ነው እኛ የምንፈልገው ከመንግስታችን። መንግስታችን እኛ ማስታወስ በአሁኑ ሰዓት ማንሳት አለበት አቶ እዚህ መለካት ላይ እኛ ያለንበት ቦታ ላይ ጦርነት ከተጀመረ አራት ቀን አምስት ቀን ሆኖታል፣ አምስት ሳምንት ሞልቶታል። እስካሁን ድረስ የአበሻ ንብረቶች በሙሉ ተወስደው አልቋል። ምንም ነገር የለም። አሁን በዚሳት ነገር የምፈልገው የእኛ ጉዳይ የልማት ጉዳይ አይደለም፣ የመንገድ ስራም አይደለም፣ ጊዜ የሚሰጥ ጉዳይ አይደለም። ገብተዋል። ስለዚህ የኢትዮጵያ መንግስት ከኡጋንዳ ብሶ ነው፣ ከኬንያ ብሶ ነው። ሁሉም በየቦታው ጦርነት የተነሳበት ቦታ ሁሉ እየገቡ ዜጎቻቸውን አውጥተዋል። እኛ ግን እዚሁ ልናልቅ ነው። ስለዚህ መንግስታችን እየሰራ ያለው እዚህ ጋር ምንድን ነው? ገብተዋል። ማስተላለፍ ያለብን አሁን ዋና ጉዳይ እናንተ ሚዲያ ነው። ድምጻችን አሰሙልን፣ ለኢትዮጵያ ሕዝብ ይህን ነው የምንፈልገው። ገብተዋል። ስለዚህ ስለዚህ በተቻላችሁ መጠን አሁን እናንተ ያለውን ነገር በሙሉ ለማስተባበር ሞክሩ። አሁን እኛ አሜሪካ ኤምባሲም አንችልም፣ የትም አንችልም። ኢትዮጵያ ኤምባሲ እንትላለው ጅባላለው ደወንለት ይሳውስላላለው እስኪ ለማንኛውም የሞተውን ሰው አጣሩና ነገሩኝ አለ። የሞተን እስከምናጣራ እኛ እዚሁ ልናልቅ ነው። ምንድነው እየሰሩ ያሉት? አሁን መስራት ያለበት ጉዳይ የመጡት ለምንድን ነው? ስለዚህ ጊዜ የሚሰጥ ጉዳይ አይደለም። ነገ የሚባል ጉዳይ አይደለም። እኛ እያለቅን ነው። ከኡጋንዳ አንሰን ነው እንደ የእኛ መንግስት በልማት ከማንም ከአፍሪካ መንግስቶች ውስጥ ተችለናል እየተባለ እየተወራ በዜናም በምንም እየሰማን ነው። ስለዚህ በተጫለ መጠን የኢትዮጵያ መንግስት ጣልቃ ጊዜ ማይሰጥ ጉዳይ ነው። ማታም ሌትም ብሎ የሆነ ነገር ያድርግና ዜጎችን ያንሳ እንደ ዜጋ የሚያስብን ከሆነ አሁን የለ ያለው ነገር የሚገርም ነገር የሚበላና የሚቀመት ነገር ውሀ እንኳን የለንም። የሚገርም ነገር እንዳለ ተዘርፏል። ቶክስ ይሰማል አይደል? ምንም የሚቀመት ነገር የለንም። አራት ቀን የሞተ እስከ ሰላሳ ሰው ደርሷል። እንግዲህ በዚህ ሁኔታ ለኢትዮጵያ ህዝብና መንግስት እንዲሁም ለዓለም አሰሙልን ብለዋል ድምጻቸውንና እኛም ለማድረስ በዚህ ሁኔታ ጥረት እያደረግን ነው ያለ ነው። ወደ ጁባ የኢትዮጵያ ኤምባሲ ደውዬ ነበረ ለውጭ ጉዳይ ሚኒስቴር ሪፖርት ስለምናደርግ ከዚያው ብትጠይቅ ይሻላል ተብያለሁ። ወደ ውጭ ጉዳይ ሚኒስቴር እና እንደዚሁም ወደ ጠቅላይ ሚኒስትሩ ጽህፈት ቤትም አዲስ አበባ ቃል አቀባዮች ተደጋጋሚ ሙከራዎችን አድርጌ ያለሁኝ። ምናልባት ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲም የሚያውቀው ነገር እንዳለ ለመጠየቅ ደውዬ ነበር። ሰው አላገኘሁም። መልእክት ትቻለሁ። ለጊዜው ምላሽ አላገኘሁም። ከየትኛውም ወገን ምላሽ ባገኘሁ ጊዜ ሁኔታውን እየተከታተልኩኝ አቀርባለሁ። ወደ ተባበሩት መንግስታት ድርጅት የደቡብ ሱዳን ልዑክ ኡንሚስም ደውያለሁ። ሁኔታውን ገልጬ እየሰሩ ያሉት ጉዳይ እንዳለ ጠይቅ ያለሁኝ ከቃል አቀባዩ ምላሽ እየጠበቅኩ ነው። ስለዚህ የማገኛቸውን አዳዲስ መረጃዎች ይዤ